ዶክተር ሙላቱ በላይነህ የናይተን የጋብቻና ቤተሰብ ምክር አገልግሎት ባለሙያና ደራሲ በዚህ ዘርፍ ለረጅም ጊዜያት የሙያ አገልግሎት በባለሙያነቱ የምክር አገልግሎት እየሰጡ ነው ያሉት። ከዛም በላይ ዚህ በጋብቻና ፍቺ ሕይወት ዙሪያ ስድስት መጽሐፍቶችን ጽፈዋል። በቅድሚያ ወደ ቅድመ ጋብቻ የፍቅር ግንኙነቶች ለማለፍ ሁለት ጥንዶች በፍቅር ወድቀው ወደ ጋብቻ ከማምራታቸው በፊት የፍቅር ግንኙነ ታቸውን በመጀመሪያ ከጅምሩ ላይ በምን አይነት መሰረት ላይ መጣል ይገባቸዋል? ይላሉ ዋ ጥሩ ፍቅር የሚባል ወደ ቋሚ ዘላቂ ህይወት ሊያመራ የሚችል ግንኙነት በምን መልክ ነው ሊገነባ የሚችለው? መጀመሪያ እንግዳ አርገ ስለጋበስገኝ እኔ በጣም አመሰግናለሁ። እድል ስላገኘው ያለኝን ፋሽንና ፕሮፌሽን ማካፈል የምችልበትን እድል ስላገኘው ከወዲሁ በጣም ላመሰግን እወዳለሁ። ከዛ በመቀጠል ግን ወደ ጥያቄው ስንገባ ብዙ ጊዜ ስለ ፍቅር ስናነሳ ያው የትዳር መሰረት መሆን ያለበት ፍቅር ነው። ሁለት ሰዎች ሁለት ሊጋቡ የሚያስቡ ሰዎች ተዋደው በፍቅር ነው ወደ ትዳር መግባት ያለባቸው። በፍቅር ብለን ስናስብ ግን በጣም መጠንቀቅ ያለባቸው አንዳንድ ጊዜ ስሜታዊ ስለምንሆን ማለት፣ ስሜቱንም ፍቅር ብለን ስለምንለው በወቅቱ ባለው በተያዝንበት ነገር ላይ ፍቅር የሚመስለን ነገር ስላለ ብዙ ጊዜ ይሄ የግሪክ ቃላቶች ናቸው በደንብ አድርገው የሚገልጡልን እና እንደው ትንሽ የግሪክ ቃሎችን ባነሳ እና ከግሪክ ቃሉ ተነስቼ ትንሽ ባብራራና። እና ትዳርን በቤት ብንመስለው የተለያየ ክፍል ቤት ያለው መሰረት ያለው ከዛ ደግሞ ምሰሶ ያለው ከዛ ደግሞ ቤቱ የተለያየ ክፍል ሆኖ ቀለም ያማረ ቤት ሆኖ ያለውን ቤት እናስብና በእንደሱ ምሳሌ አድርገን እናስብና ትዳር በፍቅር ነው ስንል አንደኛው የግሪክ ቃል ኤሮስ የሚባል ነው። ኤሮስ የሚባለው ይህ ባዮሎጂካል፣ ይህ በአካል ተያይቶ መዋደድ፣ ይህ ለወሲብ ግንኙነት የሚያነሳሳ ወንድ የሴት፣ ሴት የወንድ ልጅ አካል አይቶ ባዲን አይቶ ውጭ አካል አይቶ የመሳብ ነው እና ሊጋቡ የሚያስቡ ሰዎች በሱ የመጀመሪያው ነገር መሳብ አለባቸው። አንዱ በሌላው ላይ ሳይሳብ አትራክት ሳይደረግ እንዲሁ ሳይወሰድ እንዲሁ ዝም ብሎ መግባት የለባቸውም። ግን በሱ ተጀምሮ በሱ ትዳር ሊያልቅ አይገባም። ትዳር በሱ ሊመሰረት፣ በዚህኛው ፍቅር ሊመሰረት አይገባም። ምክንያቱም ትዳር በዚህ በዚህ ከተመሰረተ ግንኙነቱ ከወሲብ ግንኙነት ጋር ብቻ ይሆናል። ትዳር ደግሞ የወሲብ ግንኙነት ብቻም አይደለም ብዙ ፍላጎቶች አሉትና በሱ ላይ ታያይተው። ከዛ ደግሞ ቀጥሎ ወደ ሁለተኛው የፍቅር አይነት የፊሊያ የሚባል አለ። ወዳጅነት አጋርነት የሚባል አለ። ፍሬንድሽፕ የሚባል የፊሊያ የሚባለው የፍቅር አይነት አለ እና ልክ እንደዚህ የተሳሰቡ ሰዎች አትራክት የተደራረጉ ጓደኛሞች እንደገና ወደ ጓደኝነት ሊያሳድጉት ይገባል ወደ አጋርነት ወደ ወዳጅነት ሊያሳድጉት ይገባል። ምክንያቱም ትዳር ውስጥም ከገቡ በኋላ መረዳዳ ስለሚጠይቅ መደጋገፍ ስለሚጠይቅ ወደ ጓደኝነትን ማደግም ስላለበት ነው። ከዛ ቀጥሎ ግን ከዛ ቤተሰብ ሲመሰረት ከባልና ሚስት ወደፊት ባልና ሚስት የሚሆኑ ሰዎች ባልና ሚስት ከመሆን ባለፈ ደግሞ ልጆች ተወልደው ልጆች ይኖራሉ። ከዛ ደግሞ የባልና ሚስቶች ወላጆች አሉ የእነሱም ጠቅላላ ቤተሰብ የያዘ ደግሞ ስትሮንጅ የሚባል የግሪክ ቃል የሚጠቀሙት ቤተሰባዊ ፍቅር አለ ለእናት አባት ያለ ፍቅርና ለትዳር አጋር ያለው ፍቅር ሁለቱ የተለያዩ ናቸው ስለዚህ እሱ አለ የመጨረሻው ግን የፍቅር አይነት ይሄ አጋፔ ብለው የሚጠሩት ይሄ አንኮንዲሽናል የሆነ ያለምንም ቅድመ ሁኔታ እንዲሁ ዋጋ የሚከፍል መስዋዕት የሚከፍል ለሌላው ሰው የሚኖር የፍቅር አይነት ነው። ስለዚህ የሚተሳሰቡ ሰዎች ትዳራቸውን መሰረት ማድረግ ያለባቸው ይህ አንኮንዲሽናል በሆነ ዋጋ እየከፈሉ ለሌላው ዋጋ በመክፈል መስዋዕት በመሆን ለሌላው በመኖር መኖር የሚችሉበት የፍቅር አይነት እሱ መኖሩን ቼክ ማድረግ እና ትዳራቸውን በሱ መመስረት፣ ከዛ ደግሞ እንዳልኩት ደግሞ ጓደኝነት የሚለው ደግሞ እሱም ፍቅር ደግሞ የበለጠ እያደገ እና መረዳዳታቸው እየጨመረ እንዲመጣ ከዛ ጅባካ ላይ እንትናቸው ደግሞ መፈላለግ የአትራክት መደራረግ መቻል አለ። አንዳንድ ጊዜ ይባላል እኔ እኮ እሷ እኮ ብዙ አትስበኝም እሱ እኮ ብዙ አይስበኝም እንዲሁ ዝም ብዬ ነው በቃ ቅንነቱን አይቼ ነው የገባሁት ምናምን ማለት እንደሱ አይነት ሳይሳቡ፣ ምክንያቱም በትዳር ውስጥ የወሲብ ግንኙነት አለ ግን እሱ ብቻ አይደለም። እንደገና ደግሞ ደግሞ ሌላ ቀጥሎ ደግሞ ያው የወዳጅነት የሚለው ነገር ይኖራል እና ስለዚህ እነዚህም በአጠቃላይ ስሜታዊ እንዳይሆኑ ምክንያታዊ ሆነው አንድን ሰው አፍቅረው ሲገቡ ፍቅራቸው ስሜታዊ እንዳይሆን በየጊዜው በተለያየ ነገር እየሞከሩት ለዛ ሰው ያላቸው ያላቸው ፍቅር፣ ለዛ ሰው ያላቸው እንክብካቤ፣ ለዛ ሰው ያላቸው ጥንቃቄ፣ ለዛ ሰው ያላቸው ማሰብ እነዚህን ሁሉ በጊዜ በተወሰነ ጊዜ ሂደት የሚያዩት ነገር ነው። እና ፍቅርን ብለው ሲያስቡ ዝም ብሎ በአንዴ የሆነ ነገር አንድ ሰሞን እንደሱ ይዟቸው የሚለቃቸው አድርገው እንዳስቡት በየጊዜው እያደገ በሚሄድ የትዳር መሰረት፣ በአጋፒ በሆነ ፍቅር በየጊዜው እያደገ ስንትጋጭ ግጭቶቻችን እየፈታን ይበልጥ እየተዋደድን እንጋጫለን መልሰን ግጭቶቻችን እንፈታለን እየበለጠ እየተዋደድን ቅጥል የሚያደርግ የፍቅር ግንኙነት ውስጥ እንደሱ አድርገው ወጣቶች ያላገቡ ሰዎች ማሰብ መቻል አለባቸው እንጂ በጊዜያዊ ስሜታዊ ሆነው በወቅቱ ያለው የወሲብ ግንኙነት በወቅቱ ያለውን አብሮ መቀራረብ ብቻ አይተውት ብዙ ኃላፊነት እንዳለበት ብዙ ኮሚትመንት እንዳለበት ሳያስቡ ስሜታዊ ሆነው እንዳይገቡ ይህን የፍቅር አይነት ብዙ በትዳር ውስጥ የተለያየ ፍቅር አይነት እንዳለና የትዳራቸው መሰረት ሊሆን የሚገባው አጋፔ በሆነው ፍቅር፣ ከዛ ደግሞ ወደ ፍሬንድሽፕ አሳድገውት ፊሊያ የሚባለው ፍቅር ሊኖራቸው፣ ከዛ ደግሞ ፊዚካሊ ማትራክት የሚለው እሱን መጠበቅ መቻል አለባቸው። ተዋደው ተያይተው መጋባት አለባቸው እላለሁ አቶ ካሳሁን። ሁለት ጥንዶች በትክክል እውነተኛ የሆነ ፍቅር ላይ መውደቃቸውን ከዛም አብሮ ለመዝለቅ አሁን ትክክለኛ የፍቅር ህይወት ውስጥ ነው ያለሁት እኔ ያለ እሷ እሷ ያለኔ መኖር አንችልም ብለው የሚወስኑበት ደረጃ ላይ መድረሳቸውን በምን መልኩ ሊገነዘቡት ይችላሉ? ሁለተኛ፣ እንደሚያውቁት በፍቅር ዓለም ውስጥ የተለያዩ ፍላጎቶች ይኖራሉ። ወንዶች ከሴቶች የሚፈልጓቸው፣ ሴቶች ከወንዶች የሚፈልጓቸው የተለያዩ ነገሮች ይኖራሉ። እና ያ ፍቅሩ ንጹሕ የሆነ ፍቅር ላይ መመስረቱን ከጥቅም አኳያ፣ ከኢኮኖሚ አኳያ ከፍ ያለ ደሞዝ ስላላት ወይም የተሻለ ገቢ ስላለው ወይም የተሻለ ኃላፊነት ላይ ስላለች ታዋቂ ሰው ስለሆነች ወይም ታዋቂ ሰው ስለሆነ በሚል ላይ ሳይመሰረት እውነተኛ የሆነ የፍቅር ግንኙነት መሆኑን ግለሰቦች በምን ሊያጣሩ ይችላሉ? እርግጠኛው ነው። ይህ በጣም ጥሩ ጥያቄ ነው። ብዙ በአብዛኛው በተለይ ደግሞ በውጭ ያሉ ወጣቶች አሁን በተለይ አሁን ባለ ወጣቶች ላይ እየተፈጸመ ያለ ችግር ነው። ማለት ቶሎ ብለው ወደ ግንኙነቱ ይገቡና ከዛ በኋላ የገቡትን ያክል ደግሞ ያው በፍጥነት እየወጡ በዛው ልክም ያው በፍቺ እየበዛ፣ እንደገናም ደግሞ አንዳንዶቹ በሌላ ሰው እያዩ ሳያገቡ የመቆየት እንትናቸው እየጨመረ ነው። ስለዚህ ጥሩ አግባብነት ያለው ጥያቄ ነው። ትክክለኛ ፍቅር እንዳላቸው በትክክለኛ ነገር መሆኑን ማረጋገጥ መቻል ያለባቸው ነገሮች እንዴት ነው? በሆነ አጋጣሚ ሊተዋወቁ ይችላሉ። ከዚህ ባሉበት አካባቢ ሊሆን ይችላል፣ ወይም ምናልባት ሌላ ቦታም ሊሆን ይችላል። በሰውም ሊሆን ይችላል፣ በራሳቸው ሊሆን ይችላል፣ ቴክኖሎጂን ተጠቅሞ ሊሆን ይችላል። ብቻ በሆነ አጋጣሚ የመተዋወቅ እድል ሊያገኙ ይችላሉ። ብዙ ሰዎች ዝም ብለው በአንዴ አይደለም፣ በሆነ አጋጣሚ ተዋውቀን ነው ከትዳር አጋሮቻችን ጋር ዛሬ ተጋብተን የምንኖረው እና በሆነ አጋጣሚ ሊተዋወቁ ይችላሉ። ግን በሆነ አጋጣሚ የተዋወቁትን ትውቅ ግን ትውቁን ከፍ ማድረግ ማሳደግ መቻል አለባቸው እና እዚህ ላይ ሁለት ነገሮችን እንጠቀማለሁ ብዙ ጊዜ ጓደኛሞች ከነበሩ ከአሁን በፊት ፍሬንድሽፕ ከነበሩ ፍሬንድሽፑን ወደ ሪሌሽንሽፕ ካሳደጉት ጓደኛ የነበሩ ዝም ብሎ ጀስ ጓደኛ የነበሩ ወዳጅ የነበሩ ሰዎች ወዳጅነቱ ወደ ግንኙነት አድጎ ወደ ፍቅር ግንኙነት አድጎ ወደ ትዳር የሚያድግ ከሆነ እሱ አያስቸግርም። ኦልሬዲ ጓደኛ ስለነበሩ አብረው ለትዳር መስማማታቸውን ብቻ ነው ማረጋገጥ የሚያስፈልጋቸው። አብረው መሄድ ይችላሉ። ለጓደኛ እንደሆኑ ለፍቅር ጓደኝነቱ ነው መቀጠል መቻላቸው። ግን ዝም ብሎ ትውውቅ ላይ የሚጀምሩ ተዋውቀው ወደ ግንኙነት ለማምጣት የሚያስቡ ሰዎች ግን ሪሌሽንሽፕ ላይ የሚጀምሩ ሰዎች በተለይ ደግሞ በውጪ ያሉ ሰዎች ብዙ ጊዜ የሚጀመረው አገር ቤት የተለያየ ቦታ ሪሌሽንሽፑ ጋር ነው፣ ቶል ብሎ የሚጀመረው እና ስለዚህ ከሪሌሽንሽፑ ጀስት ከፍቅር ግንኙነቱ ሲጀምሩ ያንን ወደ ጓደኝነት ወደ ፍሬንድሽፕ ማሳደግ መቻል አለባቸው። ካላሳደጉት ማወቅ አይችሉም። ስለዚህ ለማደግ ደግሞ ጊዜ ይጠይቃል። ጊዜ መጠየቅ ብቻ ሳይሆን ደግሞ አብሮ ጊዜ ማሳለፍ ያስፈልጋል እና በተለይ በዚህ ላይ ትውቃቸው እያደገ እየጨመረ እንዲመጣና እርግጠኛ እየሆኑ መምጣት እንዲችሉ አብሮ ጊዜ የማሳለፍ ማለት በተለያየ ምናልባት በመደዋወሉን አብሮ ጊዜ ብቻ አብሮ ኳሊቲ ታይም የሚያጠፉበትን አብሮ ጊዜ የሚያሳልፉበት ጊዜ ነገሮችን ግልቅ አድርጎ እንዲያሳያቸው ጊዜ መሰጣጠት በጣም አስፈላጊ ነው። ጊዜ መሰጣጠት ብቻ ሳይሆን ጊዜ ባገኙ መጠን ደግሞ መጠያየቅ ያለባቸውን ነገሮች መነጋገርና ማውራት ያለባቸው፣ መወያየት ያለባቸው ጥያቄ የሚሆንባቸውን በውስጣቸው የተፈጠረውን ስጋት ብለው ጥያቄያቸው ተመልሶ መልስ ሊያገኙበት የሚፈልገውም ወደፊት እንዲቀጥሉም እንዳይቀጥሉም ሊያደርጋቸው ብለው የሚያስቡትን ነገር እነሱን ነገሮች እያወጡ መነጋገር በጣም አስፈላጊ ነው። እንዲያውም ይህን እዚህ ላይ ሳነሳ እንዲያውም አንዳንድ ነገር መነሳትም አለባቸው ብዬ ሲተዋወቁ እስከዛ ድረስ መነጋገር አለባቸው ብዬ አስባለሁ። አንደ እኛ ምንድነው ይህ ሌላው ቀርቶ የባክግራውንዳቸው ምናቸው የመጡበት አስተዳደጋቸው ብቻ ሳይሆን እሱ በደንብ መወራት መቻል ያለበት ነው። ምክንያቱም ዛሬ የምንኖረው የብዙ ትናንቶች ውጤቶች ሁነን ነው የምንኖረው እና አስተዳደጋችን፣ ባክግራውንዳችን ዛሬ ላለው ኑሯችን ዛሬ ላለው ምርጫና ውሳኔያችን ተጽዕኖ አለው። ግን አሁን በተለይ ደግሞ በውጭ አለም የሚኖሩ ሰዎች ደግሞ ሌላው ቀርቶ የክሬዲት ሂስትሪያችን እኳ መተዋወቅ። ምክንያቱም ወደ ኮሚትመንት ስንገባ፣ ወደ ትዳር ስንገባ መታሰብ ያለበት ምንድን ነው? ለምሳሌ ቤት የገዛች ሴት ቤት አለኝ የምትል ከሆነ ቤቱ ዝም ብሎ አይደለም። ወይም ደግሞ ቤት አለኝ የሚል ሰው ቤቱ ዝም ብሎ ካሽ አውጥቶ አይደለም። ካሽ አውጥቶ እኮ ገገዛ ካሹ የት መጣ ብሎ መታሰብ እና ነገ በህግ የሚያስጠይቅ ከሆነ አብራ ነው የምትጠየቀው ወይ አብሮ ነው የሚጠየቀው። ወይም ደግሞ እዳ ካለበት ያዳ የጋራቸው ነው ወደ ትዳር ሲገቡ እና እስከዚህ ድረስ ምናልባት ተበድሮ የተማሩበት ካለም ራሱ ይህ ሁሉ የጋራቸው እንደሆነ አስበው፣ እስከዚህ ድረስ የመተዋወቅ የጤንነት ጉዳይ ሲሬስ የሆነ የጤንነት ጉዳይ ካለ ሸር መደረግ ያለበት ለምሳሌ ልጆች ካሉ ማለት በግል የተወለዱ ልጆች ካሉ፣ እንደነዚህ እንደነዚህ ኋላ ግንኙነት ላይ ችግር ሊፈጥሩ የሚችሉ ከወዲሁ መተዋወቅ እና ማውራት ያለባቸውን ነገሮች እሱም በተለያየ እርሳ ጉዳዮች ላይ መወያየት በጣም ይጠይቃቸዋል። ከዛ በተጨማሪ ግን አብሮ ጊዜ እያጠፉ ሌላ የሰዎችንም ምስክርነት የሌሎች ወይ የእሷ ዙሪያ ያሉ ሰዎች ወይም በእሱ ዙሪያ ያሉ ሰዎች የታመኑ የሚባሉ ሰዎችን ደግሞ መጠየቅና ማረጋገጥ መቻል በጣም አስፈላጊ ነው። ከዛ ግን ግልጽነት በተሞላው ማንነት እየተቀራረቡ ነገ በተለይ ደግሞ ይህን ማነሳው በተለይ ወደ አገር ቤት ሂደው ማግባት አግብቶም የሚመጡ ብዙ ወንድሞችና እህቶች አሉ። እና አንዳንድ ጊዜ ይሄዱና ሁሉን ነገር በአንዴ ጨርሰው ይመጣሉ። በአንዴ ሁሉን ነገር አንዳንዴ ለቫኬሽን ሂደው ቮኬሽንም ጨምሮ ይመጣሉ። ቫኬሽንም ነው፣ ግን እንደገና ሌላ ስራ ጨምሮ ይመጣሉ እና አንዳንድ ጊዜ እንዲህ አይነት ፍጥን ያለ ነገር፣ አንዳንዴ ገንዘብ ለመቆጠብ ብለው እግረ መንገዴን ላድርገው ብለው ያሉትን ይሄ የላይፍ ታይም ኮሚትመንት ይሄ እድሜ ልክ ኮሚትመንት ውስጥ ምን ገባ ብትዳር ማለት ላይፍ ታይም ኮሚትመንት ነው እና ስለዚህ ወደዛ ይገቡና ከዛ በኋላ የሳሱለትን ገንዘብ ለመቆጠብ ብለው ኋላ በግጭት ምክንያት እና በመለያየት ምክንያት እንደገና በዲቮርስ እና በተለያየ ክራይሲስ ሊያወጡት የማይፈልጉትን ገንዘብ እንደገና ሲያወጡ ይታያል። እና ስለዚህ ገንዘብ ለመቆጠብ ጊዜ ለመቆጠብ ብለው በጣም ትልቅ ወሳኝ በሆነ የትዳር ግንኙነት ሳያስቡበትና ሳያቅዱ በጣም በደንብ ሳያስቡበትና ሳይተዋወቁ የትውውቅ እንትናቸው ሳይጨምርና ልባቸው ርፍ ብሎ ትረስት ዲቨሎፕ አድርገው ሳይቀጥሉ እንዲገቡ የሚያደርጋቸው ውሳኔ ውስጥ እንዲገቡ ያደርጋቸዋል። እና ስለዚህ በጣም ጊዜ መሰጣጠፍ ያስፈልጋል። እና ይሄ ጊዜ መሰጣጠፍ ምን ይፈጥራል መሰለህ? በሆነ አጋጣሚ ተዋወቁ። የበለጠ ደግሞ መተዋወቃቸው ይጨምራል። የበለጠ መተዋወቅ ሲጀምሩ መግባባት ይጀምራሉ። ኮሚኒኬት መደራረግ ይጀምራሉ። ዘሞር ደግሞ መግባባት በጀመሩ ደግሞ በጨመር ደግሞ በጣም በዛ ሁልክ ደግሞ መተማመናቸው ከፍ ትረስት ዲቨሎፕ እያደረጉ እንዲመጡ ያደርጋቸዋል። ከዛ ደግሞ ትረስት ዲቨሎፕ እያደረጉ ተማመን ሲጀምሩ ሞር አንዱን ለሌላው ዋጋ ለመክፈል ይሄ ወደ እውነተኛው ፍቅር፣ ይሄ በቃ ዋጋ የሚያስከፍለው ለሌላው ሰው መኖር፣ ለሌላው ሰው ዋጋ መክፈል፣ ለሌላው ሰው መስዋዕት መሆን ያለን ጊዜ፣ እውቀት፣ ገንዘብ ለሌላው መስጠት ያለ ስስት ራስን ለመስጠት ሞር ኮሚትመንታችን እየጨመረ እንዲመጣ ያደርጋል እና በደንብ ጊዜ አብረው መውሰድና ጊዜ አብረው ማሳለፍ አለባቸው። በምዕራብ ዓለም እንደሚነገረው ሰዎች ቅር ግንኙነት ከጀመሩ በኋላ ቀለበት ለማሰር እና ከዛ ወደ ጋብቻ ለመሻገሪያ መሰረት ለመጣል ቢያንስ ስድስት ወር ያህል ጊዜ አስፈላጊ ነው የሚለዋሉ። ሌሎቹ ደግሞ አንድ ዓመት ከስምንት ወር ያክል ጊዜ ከተወሰኑ ቀናት ጭምር ቢሆን ጥሩ ይሆናል ወደሚቀጥለው ጊዜ ላይ ለመሄድ ከፋይናንስም አኳያ ያንን ዝግጅቶችን ለማድረግ ትንሽ ሰሬሞኒም ስለሚያስፈልገው ግንኙታቸውንም ሬቪው ማድረግ የሚያስችለው ከስድስት ወር እስከ አንድ ከስምንት ወር ባሉት ጊዜያት ነው ብለው የሚያስበው የተለያዩ ባለሙያዎች የተለያዩ አስተያየት ይሰጣሉ። በእርሶ ጥናት መሰረት በጊዜ ገደብ የሚወሰን ነው የፍቅር ግንኙነት ወይስ ፍቅር ራሱ በራሱ የራሱ ሂደት ስላለው ያ ሂደቱ አሁን እዚህ ደርሰናል ዝግጁንን ወደኋላ ተመልሰው አይተው በራሳቸው የጊዜ ሂደት ፍቅሩ ራሱ እስኪመራቸው መጠበቅ አለባቸው ወይስ የጊዜ ገደብ ሊያስቀምጡለት ይገባል እንግዲህ ጥሩ ጥያቄ ነው ግን አሁን ተቀጥታ ማለት ያልተጋቡ ወጣቶች አንድ ጓደኝነት ጀምረው ለመጋባት የሚያስቡ ሰዎች ይህን ያክል ጊዜ ነው የሚለውን ከማስቀመጥ በፊት ያን ጊዜ የሚወስነው ብዙ ነገሮች ይወስናሉ ማለት ጊዜውን ለማሳጠርም ሆነ ለማስረዘም እንደ ሁኔታው ለማድረግ ነገሮች መታየት ያለባቸው ነገሮች አሉ አንደኛ እነዚህ ሊጋቡ የሚያስቡት የሁለቱ ፐርሰናሊቲያቸው ያላቸው ስብዕና የግላቸው ስብዕና አንዳንዶቹ በጣም ግልጽ ሊሆኑ ይችላሉ። አንዳንዶቹ በቀላሉ ኮሚኒኬት ሊደራረጉ የሚችሉ ሊሆኑ ይችላሉ እና እንዳላቸው እንደ ሁለቱ የሰዎች ምርጫና ውሳኔ የሚወስኑት እንደ ውሳኔያቸው እንደ ሰዎቹ ፐርሶናሊቲ ይለያያል እና እሱ ኮንሲደር መደረግ አለበት። አንድ ደግሞ ሌላው ይሄ የነዛ ሊጋቡ የሚያስቡ ሰዎች ከአሁን በፊት ጓደኛ ኑሮ ከጓድ ቅድም እንዳልኩት ከፍሬንድሽፕ ከጓደኝነት ወደ ሪሌሽንሽፕ ወደ ፍቅር ግንኙነት ተቀይሮ ከሆነ ዝም ብሎ ከጓደኝነት ዝም ብሎ ካለ ጓደኝነት ጓደኛ የነበሩ ሰዎች ከጓደኝነት ወደ ፍቅር ግንኙነት ተቀይሮ ከሆነ እሱ ብዙ መቆየት ላይ ጠብቅባቸው ይችላል። አስቀድመው ብዙ ጓደኛ ሆነው ስለቆዩ የመተዋወቅ ሌላ ነገር ካልያዛቸው የገንዘብ ሁኔታ ምናልባት አንዳንድ ነገር የያዙት ትምህርት መጨረስ፣ አንድ የጀመሩት ነገር መፈጸም ብለው ነገሮች ካልያዟቸው በስተቀር ለመተዋወቅ ብለው የሚያስቆይ ነገር ላይኖራቸው ይችላል። አንዳንዶቹ ግን ጀስት ብሎ ለግንኙነት ብለው ወደ ፍቅር ግንኙነት ብሎ በሰው በኩል ወይ በኢንተርኔት ወይም በሆነ የሆነ አጋጣሚ ላይ ተዋውቀው ወደዛ ለማሳደግ የሚያስቡ ሰዎች ግን በሆነ አጋጣሚ ተዋውቀ መተዋወቅ፣ ከዛ መግባባት፣ መተማመን እያለ የበለጠ መሰጠታቸው ኮሚትመንታቸው እየጨመረ እንዲመጣና ልባቸው ርፍ ብሎ ማገባው እሷን ነው ላገባው ማስበው እሱን ነው ብለው በድፍረት አይዱ ብለው ቀደም እንደተባባል ነው ዴቲንግ ተደራርገው ጨርሰው ቀለበት አድርገው ወደ ጋብቻ ሊመጡበት የሚችለውን ውሳኔ ለመወሰን ጊዜ ይጠይቃቸዋል። ያው ጊዜ ዝም ብሎ ጊዜ ማሳለፍ ሳይሆን በጊዜ መካከል ጊዜውን እየተጠቀሙ አብረው ጊዜ እያሳለፉ ማለት ነው። ግን ዝም ብሎ ከጓደኝነት ወደ ትዳር የተቀየረ ከሆነ እሱም ምናልባት ብዙ ጊዜ ከአንድ ዓመት እስከ አንድ ዓመት ከስድስት ወር ድረስ ቢቆዩ የሚባል ዝም ብሎ ጓደኛ ኑሮ ቆይተው ወደ ግንኙነት የቀየሩ ሰዎች ከአንድ ዓመት እስከ አንድ ዓመት ከስድስት ወር ድረስ ያክል ቢቆዩ፣ እነዚህ ለዝግጅት ለተለያዩ ነገሮች እንትን ቢያደርጓቸው ምክንያቱም ጓደኛ ነበሩ፣ በፍቅር ግንኙነት ግን እንዴት እንደነበሩ ስለማይተዋወቁ እሱ ላይ መስራት እንዲችሉ እንደሱ አይነት ነገሮች ቢፈጠሩ ከአንድ ዓመት እስከ አንድ ዓመት ከስድስት ወር ድረስ የሚል እንትኖች አሉ። እነዚህ ግን ቀጥታ ዝም ብሎ ከዴቲንግ ጀምሮ መቀራረብ ከተቀራርበው ተፈላልገው ተጠያይቀው ከዛ በኋላ ወደ አሳድገው ወደ ጓደኝነት ከጓደኝነት ወደ ሪሌሽንሽፕ እያለ ይህም ፕሮሰስ ለምትል ለሚሉ ሰዎች ግን እንዲህ አይነት ለሚያስቡ ሰዎች ግን ብዙ ጊዜ ሪኮመንድ የሚደረገው በዚህ መካከል ያለው በጣም ትንሽ ጊዜው ከነዚህኛው ለየት ይላል። እስከ ሶስት ዓመትም ሊዘልቅ ይችላል። ከአንድ ዓመት እስከ ሶስት ዓመት ባለው መካከል ውስጥ ሊያልቅ ይችላል። ቢያንስ ግን አንድ ዓመት ቢያሳልፉ ጥሩ ነው። ቢያንስ እነዚህ ሰዎች ቢያንስ አንድ ዓመት ቢያሳልፉ ጥሩ ነው። ቢያንስ አንድ ዓመት እንትን ብዬ በምሳሌ፣ ልንገርህና እናንተ ጋር አውስትራሊያ ስንት ሲዝን ያለ? እናንተ ጋር አራት ነው። አራት ሲዝን ነው። እና አራቱንም ሲዝን ማየታቸው ጥሩ ነው። በግንኙነት ላይ አራቱንም ሲዝን ማየት ጥሩ ነው። ማለት የሙቀት ጊዜ፣ ቅዝቃዜ ጊዜ፣ የስኖ ጊዜ፣ የዝናብ ጊዜ፣ የተለያዩ አበቦች የሚረግፉበት ጊዜ ምናምን፣ እነዚህ የፎል ጊዜ ራሱን የቻለ ራሱን የቻለ ሲዝን ነው። ስለዚህ በግንኙነት ላይ እነዚህን ነገሮች ጓደኛ ሆነው አብረው ሲያሳልፉ ወደ ጋብቻ ከመምጣታቸው በፊት እነዚህ ነገሮች ተፈራርቀው ማለት የፍቅር ጊዜ አሳልፈው እንደገና ተጋጅተው ከዛ ደግሞ ግጭቶቻቸውን ፈጥተው በይቅርታ ከዛ ደግሞ ይቆዩና ደግሞ በሆነ ነገር ላይ ደግሞ አብረው እንትን እያሉ ሲጋጩ ደግሞ ግጭቶቻቸውን እየፈቱ ያላወቁትን ሌላ ነገር እያወቁ ስለዚህ የደስታ ጊዜ እንደገና ደግሞ ደግሞ እንደገና በቃ ትች ዋሉ አቁሚ ዋሉ እንዳታገኘኝ ምናም ብሎ ደግሞ እንደሱ አይነት ነገር ደግሞ አሳልፈው መልሰው እንደገና ተፈላልገው፣ ይቅርታ ተጠያይቀው መልሰው እንደሱ እያሉ ስለዚህ እነሱን አራቱን ሲዘን ካሳለፉ በሚቀጥለው ጊዜ የሚቀጥለው ዓመት ሲመጣ አራቱን ሲዝ ቢመጣ ያውቁታል። የቅዝቃዜ ጊዜ ቅዝቃዜን ምን እንደሆነ ያውቁታል። እንዴት አለባበሳቸውን ማስተካከል እንዳለባቸው ያውቃሉ። ሙቀት በሚሆንበት ጊዜ የሙቀት ጊዜም አለባበሳቸውን፣ አኗኗሯቸውን ያውቃሉ። እና ለዚህ ነው በጓደኝነት ያሉ ሰዎች ተጋጭተን አናውቅም ካሉ እስክትጋጩ ጠብቁ እንላቸዋለን። ምክንያቱም ነገ ትዳር ውስጥ ከገቡ ግጭት ስለሚኖር ዛሬ መጋጨታቸው ሰው መሆናቸውን እና ለውጥ ፍላጎት እንዳላቸው ለውጥ እንዳለ የሚያሳይ ስለሆነ ስለዚህ አሁን ተጋጩ ሳይግባቡ ሲቀሩ ያን ግጭቶቻቸውን እየፈቱ ነገ ልምድ እያገኙ ክህሎት እያገኙ ነገ ወደ ትዳር ከገቡ በኋላ እንደሱ አይነት ነገር ሲፈጠር ቶሎ ደንግጠው የሚወጡ ሳይሆን ግጭቶቻቸው የሚፈቱ ነገ የሚያጋጫቸው ወዲህ በጓደኝነት ጊዜ አንደርስታንድ አድርገውታል እና ብዙ ጊዜ ያው በጮኝነት ጊዜ ቀልዳለው ምን እላቸዋለሁ። ያው በጮኝነት ጊዜ አለባበሳችን የተመረጠ ነው። ማቻ አድርገን ነው የምንለብሰው። ያው በጮኝነት ጊዜ እንደሱ ስለሆነ መገናኘት እንፈልጋለን። በቃ አለባበሳችን ላይ ደግሞ ሽቶ ራሱ ስንጠቀም ራሱ ልክ እንደ ተባይ ማጥፊያ ነው ሽቶ የምንረጨው አድርገን ነው በቃ እንደሱ እሱ ነሸተን ደምቀን ምን ብለን ነው የምንሄደው። እሱ ሁሉ አልፎ ወደ ትዳር ስንመጣ ደግሞ አብረን መኖር ስንጀምር ደግሞ ጠዋት ማለዳ መነሳት አለ ብዙ ነገር አለ እና ያንንም ሳይድ እንዲያዩት ሁልጊዜ ማች አድርጎ ለብሶ፣ ሁልጊዜ ሽቶ በሽቶ ብቻ ሆኖ፣ ሁልጊዜ ሰላም ደስታ መገባበዝ ያለበት ብቻ እንዳልሆነ ከወዲሁ በእጮኝነት ጊዜ አንዳንድ ፍላጎቶቻቸው ሲያጋጫቸው፣ አንዳንድ ባህሪዎቻቸው ሲያጋጫቸው ሲጋጩ እርስ በእርሳቸው የበለጠ ሲተዋወቁ ግጭቶቻቸውን ሲፈቱስ መልሰው አንደርስታንድ ሲደራረጉ የበለጠ ትረስታቸው የበለጠ መተማመናቸው እየጨመረ እያደገ ይመጣል እና ስለዚህ እንደ ሰዎቹ ፐርሰናሊቲ እንደ ሰዎቹ እንዳሉበት የሪሌሽንሽፕ ሁኔታ እና እንዳሉበት በተለያየ ነገር ዝግጁ ከመሆናቸው ከእድሜ አንጻር ምናልባት የጀመሩት ትምህርት ምናምን ካለ እሱ እስኪጠናቀቅ የሚባሉ የአንዳንድ ዝግጅቶች ጋር እነዚህን ኮንሲደር ማድረግ ይጠይቃል እንጂ ጓደኛ የነበሩ ሰዎች ከጓደኝነት ወደ ግንኙነት የሚያሳድጉት ከሆነ ወደ ፍቅር ግንኙነት የሚያደግ ከሆነ ከአንድ ዓመት እስከ አንድ ዓመት ከስድስት ወር ይባላል። እንግዲህ ጥናቶች የተለያዩ ናቸው። እንደገና ከመጀመሪያው ጀምሮ ዝም ብሎ ጓደኛነቱን ጀምሮ ቀጥሎ ወደ ፍቅር ግንኙነት የሚለውን ፕሮሰስ ጠቅላላ ከሆነ እስከ ሶስት ዓመት ይባላል። ስለዚህ እነዚህ ሁሉ ግን በእነዚህ ነገሮች ይወሰናሉ። ግን ቢያንስ ግን አንድ ዓመት አብሮ ማሳለፍ ቶሎ ነገሮችን በጥድፍ ያድርጎ ከዛ በኋላ ይህን አላየሁትም፣ እንዲህ መሆኑ አላላውቅም እንዲህ መሆኑን አላውቅም ብለው ዲስፖንቱ ነው። በተለይ ደግሞ ከተጋቡ በኋላ በጣም ጥንቃቄ ማድረግ ያለባቸው፣ እንኳን ሳይተዋወቁ ገብተው ዝም ብሎ ተዋውቀንም እንኳ ተጋብተን በቅርብ ለተጋቡ ሰዎች ራሱን የቻለ የግጭት የሚበዛበት አመት ነው። ግጭት ይበዛበታል። የመጀመሪያው አንድ አመት፣ ሁለት አመት፣ ሶስት ዓመት በተለይ ፈርስት ፋይፍ ይርስ አምስት ዓመታቶች እንደሱ ገፋ ካለ ሰባት አመት ሊያልፍ ይችላል። አንዳንዶቹ እስከ አስር አመትም ሊሄድባቸው ይችላል። እና ግጭትም ይበዛበት አመት ስለሆነ በዛን ጊዜ ተሳስቻለሁ፣ በዛን ጊዜ ምን አይነት ሰው ነው ምን አይነት ሴት ናት እያሉ ደንግጠው ለመፋታት እንዳይፈጥኑ፣ ለመግባት የፈጠኑት ያክል ለመውጣት እንዳይፈጥኑ፣ ተረጋግተው ራሳቸውን አይተው አድምጠው ጊዜ ሰጥተው ያንን ሰው የበለጠ አውቀው ያንን ሰው ለማወቅ የሚያስቡትን ያክል ደግሞ እራሳቸውን ደግሞ ለመታወቅ እነሱ የሚፈሩትን ያክል ደግሞ ያኛው አካል እንደሚፈራ ገብ ተረድተው ሀሳባቸውን መግለጥ መቻል አለባቸው። ስሜታቸውን እኔ እንዲህ ነኝ ብለው ማሳወቅ ያለባቸውን በፍጹም ነጻነትና ግልጽነት ማሳወቅ መቻል አለባቸው። ብዙ ጊዜ እዚህ ላይ ማንሳት ምፈልገው ራስ ወዳድ ይሆናሉ። ይህን ብናገረውስ፣ ይህን ምስጥር ብገልጠውስ፣ ቢቅ ብተወኝስ፣ ብትተወኝስ የሚል በጣም ሲሪየስ የሆነ ለሪሌሽንሺፓቸው፣ ለግንኙነታቸው ወሳኝ የሆነ ነገር ደብቀው ትዳራቸው ውስጥም ሁልጊዜ በሰቀቀን ሁልጊዜ ኮሽ ባለ ቁጥር እየደነገጡ የሚኖሩ ሰዎች አሉና በተቻለ መጠን እውነተኛ ፍቅር ካላቸው ራስ ወዳድ ካልሆኑ መገለጥ ያለበትን ሚስጥር ሪሌሽንሽፓቸውን እያሳደጉ ከመጋባታቸው በፊት ማለቅ ያለባቸውን ነገር መጨረስ መቻላለን። እሱን ሳይጨርሱ ከገቡ ከተጋቡ በኋላ በተለያየ መንገድ ነገሩ ይገለጥና የበለጠ ግንኙነታቸው ወደማይፈልጉት ነገር ውስጥ እንዲገባ ስለሚያደረግ በተቻለ መጠን ከወዲሁ መተዋወቅ ያለባቸውን በፍጹም ነፃነትና ግልጽነት ተዋውቀው ከዛ በኋላ ወስነው ወደ ትዳር መግባት አለባቸው እላለሁ። በተለይም በኛ ሀገር ውስጥ አንድም ከጋብቻ አማካሪ ግልጋሎት ሰጪ የጋብቻ ምክር አገልግሎት ሰጪዎችም በዘመናዊ ባለሙያዎች ባይኖሩም ዘመድ አዝማድ በቅርብ ጓደኞችም ዘንድ ቢሆን እንደዚህ አይነት ነገሮች እንደዚህ ብታደርግ ይሄን እንደዚህ ብታደርግ የሚሉ የተለያዩ ምክር አስተያየቶች ይሰጣሉ። አሁን ባለንበት ሁኔታ በእርግጥ ዘመናዊ የጋብቻም ሆነ የፍቺ አማካሪዎች በየቦታው ልክ እርሶን የመሳሰሉ ሰዎች አሉ። ይሄ ጋብቻ ውሳኔ ላይ ከመድረስ ወይም በቅድሚያ ቀለበትም ከማሰር አቸው በፊት ሰዎች የምክር አገልግሎት የመጠየቁና በተለይም በዘመናዊ ባለሙያ የምክር አገልግሎቶች ዘንድ ሄደው ምክር ማግኘትና ከዛ በኋላ ውሳኔ ላይ የመድረሱ አስፈላጊነትና ጠቀሜታዎቹ ምንድን ናቸው? እንግዲህ ይህ በጣም በኛ ባህል በኛ ካልቸር ብዙ ማንጠቀምበት ግን ልንጠቀምበት የሚገባ ጉዳይ ነው። ምክንያቱም ይሄ የተለያዩ ልምድ ያላቸውን የግድ ወደ ባለሙያ ሳንመጣ መጀመሪያ በዙሪያችን ልምድ ያላቸው በዛ ነገር ያለፉ ሰዎች፣ የታመኑ ሰዎች ይኖራሉ እና ከዛ አስቀድሞ ከነሱ ሰዎች በመጠየቅ መማር ቅድመ ጋብቻ ትምህርትና ምክር መገኘት የሚቻልበት በተለይ ደግሞ እያንዳንዱ ቤተ እምነት ልጆቻቸው ማለት የእምነት ልጆቻቸው የእምነት ተከታዮቻቸው ሊያገቡ ሲሉ ከማግባታቸው በፊት ከመጋባታቸው በፊት ቅድመ ጋብቻ አይነት ትምህርትና ምክር በጣም አስፈላጊ ነው። አሁን በየቦታው አንዱ ቻለንጅ ማድረገው ቤተ እምነቶችን እሱ ነው፣ ቅድመ ጋብቻ ትምህርት። አንዳንድ ቦታ ላይ ቅድመ ጋብቻ ተብሎ ትምህርት አላቸው፣ ግን ቅድመ ጋብቻ ተብሎ ቅድመ ጋብቻ አይደለም። ቅድመ ጋብቻ የሚል ከጋብቻ በኋላ ስለሚገጥማቸው ነገር ነው የሚነገረው እንጂ ከወዲሁ ቅድመ ጋብቻ ላይ ለምርጫና ለውሳኔ የሚረዳቸው የሆነ ትምህርትና ምክር ሲሰጥ አይታይም። ብዙ ጊዜ እየዞርኩ ሳስተምር ሳሰለጥን የገ አንዳንዱ ደግሞ ጊዜው ራሱ በቂ አይደለም ማለት ሊጋቡ አንድ ወር ሁለት ወር ሲቀራቸው አንዳንዱ ቦታ ላይ እንደሱ ይሰጣል። እንግዲህ አንዳንድ እምነቶችን ባላውቅም፣ ግን እንደሱ አይነት ቦታዎችን በእኔ በማውቃቸው ቦታዎች ላይ እንደሱ አሉ። በአንድ ወር ሁለት ወር ሲቀራቸው ትምህርትና ምክር መስማት ያኔ እኛን አይሰሙንም የሚጋቡ ሰዎች ሊሰሙንም አይችሉም። ስለዚህ ከዛ በፊት ሲያስቡ መተሳሰብ መቀራረብ ሲጀምሩ ወደ ሌላ እርምጃ ከመሄዳቸው በፊት አስቀድመው ሊማ ባሩና ምክር ሊያገኙበት የሚችሉት ያላገቡ ወጣቶች እንደዚህ አይነት ምክር ሊያገኙበት ወደሚችሉ ሰዎች ሙያ፣ ልምድና እውቀት ወዳላቸው ብሎም ደግሞ ወደ ባለሙያ ደግሞ ሂደው ነገሮቻቸውን እንደዚህ ምክር ማግኘት ትምህርት ማግኘት በጣም አስፈላጊ ነው። ነገ ተጋብተው ሌላ ችግር ተፈጥሮ ሌላ ቀውስ ውስጥ ከሚገቡ ከወዲሁ ገንዘብም እኳ አውጥተው ለሚወስኑት ውሳኔ፣ ምክንያቱም ይህን ቅድመ ጋብቻ ብቻ ትምህርትና ምክር ባለሙያ የሚያስፈልጋቸው ምንድ ነው፣ የሚገቡበት ኮሚትመንት። ሰው ትምህርት እኳ ምን ልማር ብሎ ይጠይቃል፣ እንዴት ልኑር ብሎ ይጠይቃል። ጋብቻ ብቻ ነው። ላይፍታይም ታይም ኮሚትመንት ነው፣ ኮበናንት ነው። ኮንትራት አይደለም። በአጭር ጊዜ የተወሰነ ሁለት አመት ሶስት ዓመት ቆይቼ ቀይረዋለሁ ብለን የምንለው አይደለም። ሊፋቱ ይችላሉ። ግን እንደሱ አይደለም። ሁሉም ሰው ትዳር ሲገባ እድሜ ልኩን አብሮ ለመኖር ተዋዶ ተፋቅሮ ከሞት ድረስ አብሮ ለመዝለቅ ነው የሚገባው እና ከሞት ድረስ የሚዘልቅ ኮሚትመንት በቀላሉ እንዲሁ ዝም ብሎ የሚገባበት ባይሆን በእውቀት በመረዳት እንዲሆን ከዛ ውጭ ደግሞ ይሄ ትዳር ህይወት ወደ ጋብቻ ሲገቡ ምርጫና ውሳኔ ነው። ምርጫና ውሳኔ ስለሆነ በምርጫና በውሳኔ ውስጥ ግራ የሚያጋቡ ብዙ ነገሮች አሉ፣ በህይወታችን የሚመጡ ነገሮች። ስለዚህ ትክክለኛው ምርጫና ውሳኔ መምረጥ እና መወሰን እንድንችል የምንመርጥበት የምንወስንበት መለኪያችን ራሱ ትክክለኛ መለኪያ እንዲሆን፣ ወደ ትዳር እኮ ራሱ የሚገቡበት ትክክለኛ አንዱ ምክር የሚያስፈልጋቸው ለዛ ነው። ወደ ትዳር የሚገቡበት በተለያየ የተሳሳተ ምክንያት ሊሆን ይችላሉ ለምሳሌ አንዳንዶቹ የወሲብ ፍላጎት ስላላቸው ያን የወሲብ ፍላጎት ለማርካት ብለው ወደ ትዳር ሊገቡ ይችላሉ። አንዳንዶቹ ልጅ ካላቸው ፍላጎት የተነሳ ልጅ ለማግኘት ብለው ብቻ ወደ ትዳር ይገባሉ። አንዳንዶቹ የኢኮኖሚ ችግሮቻቸው ለማስፈታት ብለው ያለውን ሰው ፈልገው ሊያገቡ ይችላሉ። አንዳንዶቹ ከውጭ ሀገር ቤት ያሉት ወደ ውጭ ለመምጣት ያገባሉ። እንደገና ደግሞ እዚህ ያለው ሰው ወደዛ ሄዶ ሲያገባ ደግሞ እዚህ ያሉትን አካባቢ ያሉትን ሰዎች ምንም ማድረግ የማይችለውን ከውጭ ስለመጣ ወይም ስለመጣች ብቻ ሰውን የመግዛት ያክል እንዲገዙ ሊያደረጋቸው የሚችል ወደ ተሳሳተ ምክንያት እንዲገቡ ሊያደረጋቸው ይችላል። እዛም ያሉ ወረቀትም ለማግኘት ሲሉ ለወረቀት ሲለው ወደ ትዳር ሊገቡ ይችላሉ። አንዳንዱ ደግሞ ህብረተሰቡም ስለገፋቸው ቤተሰብ፣ ወላጅ አግቢ አግባ የሚለው ጥያቄ ሲበዛባቸው ወደነዚህ እነዚህ በእነዚህ አይነት ምክንያቶች ወደ ትዳር ሊገቡ ስለሚችሉ እነዚህ ሁሉ ትዳር ውስጥ ሊገኙ ይችላሉ። ወደ ትዳር ውስጥ ስንገባ እነዚህ ሁሉ ጥያቄ ሊመለሱ ይችላሉ። ግን ለአንድ ነገር ፍላጎት ብቻ ወደ ትዳር መግባት ግን የተሳሳተ ምክንያት ይሆናል። ለወሲብ ፍላጎት ብቻ ብሎ ካለ ትዳር ውስጥ ብዙ ፍላጎቶች ነው ያሉት። ወሲብ ብቻ አይደለም ብዙ ፍላ ብዙ ኒድ ነው ያለው ትዳር ውስጥ። ልጅ ባይኖርስ ከዛ በላ ሊያቆሙት ነው? ወይም ልጅም እኳ ቢመጣም ትዳር፣ ሁለተኛ ልጆች ሁለተኛ ናቸው። መጀመሪያ ባልና ሚስቶች ናቸው። እነሱ በፍቅር ሲሆኑ ነው ልጆቻቸውንም በፍቅር ማሳደግ የሚችሉት። እና እነዚህ ብቻቸውን ሲሆኑ የተሳሳተ ምክንያት ይሆናል እና ወጣቶች በተሳሳተ ምክንያት ወደ ትዳር ሊገቡ ሊመርጡና ሊወስኑ ስለሚችሉ ትክክለኛ ምርጫና ውሳኔ መምረጥና መወሰን እንዲችሉ ባለሙያ ያስፈልጋቸዋል። ልምድ ያላቸው እውቀት ያላቸው ሰው ያስፈልጋቸዋል። ያ ብቻም አይደለም። ሰው ስንባል በጣም ውስብስብ ነን። ሰዎች ስንባል ልናገባው የምናስበው እኛም ራሳችን ሰዎች ስንባል ውስብስቦች ነን። ፍላጎታችን ውስብስብ ነው። ስሜታችን ውስብስብ ነው። ባህሪያችን ውስብስብ ነው። ስለዚህ እንደዚህ ውስብስብ ከሆነ ሰው ጋር አብሮ እድሜ ልክ ለመኖር ለመወሰን ያንን ሰው ማወቅ የምንችልበት እውቀት፣ ትምህርት፣ አብሮ ጊዜ ማሳለፍ የሚጠይቅ ምክር የሚጠይቁ የሚያስፈልጉ ነገሮች አሉ። ስለዚህ ከሰው ስብስብነት ከዛ ደግሞ አንዳንዶቹ ፍርሃት አለባቸው፣ ስጋት አለባቸው። አንዳንዶቹ ፍርሃቶቻቸው በዙሪያቸው ያሉ ሰዎች አግብተው ሲፋቱ ስለሚያዩ ስለዚህ እነሱም እንትን ይሆናሉ። አንዳንዶቹ ከአሁን በፊት ዝም ብሎ ጓደኝነት ይጀምሩና በጓደኛ ይጎዱና ልባቸው ሲጎዳ ሁለተኛ ወንድ ሁለተኛ ሴቶች ሲባል ብለው ሁለተኛ እያሉ በጣም ተስፋ እንዲቆርጡና በኃይለኛ ፍርሃትና ወደፊት እንዳይሄዱ ሊያረጋቸው ይችላል። ወደፊት እንዳይመርጡ፣ እንዳይወስኑ፣ ወደ ትዳር ህይወት እንዳይገቡ ሳያውቁት እድሜያቸው እንዲ ሊያረግባቸው ይችላል ና እድሜያቸው ከሄደ በኋላ ደግሞ እድሜ ሄደ በሚል ደግሞ ወዳልሆነ ትክክለኛ ወዳልሆነ ምርጫ ውስጥ እንዲገቡ ሊያረጋቸው ይችላል። እድሜ ሄደ በተለይ ሴቶች እድሜ ሄደ በሚል ወዳልሆነ ምርጫና ውሳኔ እና ትዳር አለመኖር ምናልባት ችግር መስሎ ሊታያቸው ይችላል። ግን ያልሆነ ትዳር ውስጥ መግባት ደግሞ የከፋ ችግር ነው የሚሆነው። እና ለእንደሱ አይነት ችግር ተጋላጭ ሊያደርጋቸው ስለሚችል በተቻለ መጠን የባለሙያ ምክር ማግኘት ተረጋግተው ስለ ራሳቸውም ራሳቸውን አውቀው ራሳቸውን ተቀብለው ሌላ ሰው ደግሞ አውቀው ሌላ ሰው ተቀብለው ሌላ ሰው አፍቅረው ትክክለኛ ማንነቱን አውቀው አብሮ መሄዳቸውና አለመሄዳቸውን በተለያየ ነገር አብሮ መዝለቃቸውን ቼክ የሚያደርጉበት መለኪያና እውቀትና ልምድ የሚያገኙበት ነገር ማግኘት በጣም አስፈላጊ ነውና። እነዚህ የምክር አገልግሎት ማግኘት እንደገና ደግሞ በዚሁ አጋጣሚ ምናልባት ሬዲዮ ላይ የሚሰሙ በተለያየ እምነት መሪዎች የሆኑ የእምነት ተከታዮቻቸውን በበለጠ ጠንካራ ሆኖ ለእነሱ ያላቸው ከበሬታ፣ አመኔታ ከፍተኛ ስለሆነ እያንዳንዱ ቤተ እምነት ያላገቡ ወጣቶችን ቅድመ ጋብቻ ትምህርት፣ ምክር፣ አቅጣጫ ማሳየት በጥሩ ሁኔታ ወደ ትዳር መግባት የሚችሉበትን እንደ አባት፣ እንደ እናት፣ እንደ እህት፣ እንደ ወንድም ምን መክራቸው አቅጣጫ የምናሳያቸው መንገድ ቢፈጠርላቸው እነሱም ደግሞ ወጣቶች ደግሞ ልክ እንደዚሁ ምክር ያስፈልገኛል ብሎ መጠየቅ የሚችሉ ማንበብ መጽሐፍቶችን ማንበብ በዚህ አቅጣጫ ላይ ባለሙያ መጠየቅ በጣም አስፈላጊ ነው እላሉ። አሊያ ለተሳሳተ ምርጫ አልፈው ሊሰጡ ይችላሉ። ለመግባት የፈጠኑትን ያክል ፈጥነው እንዲወጡ ሊያደርጋቸው ይችላል። አሊያ ደግሞ በተለያየ ነገር ተጎድተው ፈርተው ቁጭ ብለው ሊቀመጡ ይችላሉ። ወይም ደግሞ አንዳንዶቹ ከትዳር የሚጠብቁት ያልሆነ ጥበቃ ኤክስፔክቴሽን ይዘው ያልሆነ ጥበቃ እየጠበቁ በጣም በፍርሃት ተይዘው ማን አለ እያሉ እንዲኖሩ ሊያደርጋቸው ትዳር ማለት አብረው የሚኖሩበት ተቋም አብረው እያደጉ የሚኖሩበት ተቋም እንደሆነ እሱን ትተውት፣ በቃ የሆነ ማን አለ የተሻለ ሰው ማን አለ እያሉ እድሜ ልካቸው እንደሱ እያሉ አብሮ ለማደግ ሳይዘጋጁ እድሜያቸው ሊያልፍባቸው ስለሚችል፣ ስለዚህ በተቻለ መጠን የምክር አገልግሎት ተጠቃሚ መሆንና በተለይ በዚህ ልምድ ያሳለፉ ሰዎች ለመምከርም ወጣቶችም ለመመከርም በተለይ ደግሞ ባለሙያ እዚህ ላይ ደግሞ ተጠቃሚ መሆን በጣም አስፈላጊ ነው እላለሁ ጻፏቸው ስድስት መጽሐፎች ውስጥ በተለይም አንዱ አውስትራሊያ ውስጥ ታትሞ ለአንባቢያን ቀርቧል። የትኛው መጽሐፉ ነው ለአውስትራሊያ ውስጥ ታትሞ ለአንባቢያን ዝግጁ ሆነ ያለው? ያንንስ ማግኘት የሚፈልጉ ወገኖች ካሉ የአውስትራሊያውያን ነዋሪ ኢትዮጵያውያንም ሆነ ሌላ አማርኛ ቋንቋ ተናጋሪ ወገኖች በምን መልክ ሊያገኙት ይችላሉ? አዲሱ መጽሐፍ ስድስተኛው መጽሐፌ ተባብሮ የመኖርና የመስራት ባህል የሚል መጽሐፍ ነው። ከኮቪድ አንድ ወር በፊት ከመዘጋጋቱ በፊት ታትሞ የወጣ ነው። እናንተ ጋር ደግሞ አሁን በቅርብ ኦልሞስት ወደ ሶስት ሳምንት እየሆነው ታትሞ ከወጣ ስለዚህ፣ ከወይዘሮ አዲስ ጸጋዬ እዛ በቀጥታ ስልኳ ላይ ብትደውሉ፣ ብዙዎቹ ኦርደር እያደረጉ ናቸው። በዚህ ስልክ ኦርደር ብታረጉ ከእሷ ታገኛላችሁ፣ በቀጥታ ባድራሻችሁ ይላክላችኋል። ስልኳም ዜሮ አራት ሁለት አንድ አራት አራት አንድ አምስት ስድስት ዜሮ ነው። እደግመዋለሁ ዜሮ አራት ሀያ አንድ አርባ አራት አስራ አምስት ስልሳ ነው በዚህ ስልኩ ቢደውሉ ቀጥታ መጽሐፉን ያገኛሉ እስቲ በመጪው ዓመት ለአዲሱ ዓመት ይህ ተባብሮ የመኖርና የመስራት ባህላችን እያጠናከር እንድንቀጥል ከጓደኝነት ጀምሮ እስከ ሀገር ድረስ ተባብሮ የመኖር ባህላችን ለማሳደግ ይህን መጽሐፍ ገዝታችሁ አንብቡ ለወዳጅ ለጓደኞቻችሁ ገዝታችሁ ስጦታ አድርጋችሁ። እስቲ በዚህ ዓመት ያላችሁ የምትሰጡት የስጦታ መጽሐፍት ይሆንና ይህን መጽሐፍ ኦርደር አርጋችሁ ለጓደኞቻችሁ ለወዳጆቻችሁ እንድታስተላልፉ እጠይቃለሁ። ስላዳመጣችሁኝ ይህን እድል ስላገኘሁ በጣም አመሰግናለሁ። አተኩረ ሰውን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your